ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አማሪክ ይጎብኙ። ከወደ ትዝታዎቹ ዓለም ስናመራ፣ በዚህ ሁሉ የህይወት ዘመኖ ውስጥ በርካታ ትዝታዎች አሉት ቁጥር ስፍር አይኖራቸውም። ግን በዋነኛነት ላብነት ነቅሶ እንደዚሁ ለአድማጮች ለማጋራት ይበጅ ዘንድ በቅድሚያ የካይሮ ትዝታዎ፣ የመጀመሪያ ወጣትነት፣ የአፍላይ ትምህርት ዘመን ጊዜዎ፣ ወደ ምርምር ስራ የመሩበት ከካይሮ ምን አይነት ትዝታዎች አሉት? ካይሮ እንግዲህ የጉርምስና ጊዜ ነበረ እንዲያው ለማስታወስ ታመሜ ነበረ። ታምሜ ሆስፒታል ገብቼ ነበረ እና እዚያ አኪሞ ያክመኛል። አንድ ጊዜ ጭር ባለበት ጊዜ ልብስ አንሶላውን የምታስተካክል መስላ አንድ ቆንጆ ልጅ መታ እንደው ግጥም እዚያው አልጋ ላይ የተኛሁበት፣ ይሄ መታደል ነው። በቃ እንዲህ ያለ ነገር ከዚያ በፊት ስለማላውቅ ከንፈሬ እየተንቀጠቀጠ ቀኑ ሙሉ እንደዚሁ ሲንቀጠቀጠዋል ራት እስክንበላ ድረስ። እና ያ አንድ ትዝታዬ ነው፣ ብዙ ጊዜ አነሳዋለሁ። ሌላው መጀመሪያ የገባሁት የታመንኩ ጊዜ እግሬን ነበር የታመንኩት። ሳያቲክ በሽታ ነበር የያዘኝ። የመንግስት ሆስፒታል ነበር የገባሁት፣ የአሁን ያልኩት ኮፕቲክ ሆስፒታል ነው። እና እዚያ በነበርኩበት ጊዜ አይተው ጠያየቁኝ ሐኪሞቹ እና እግርን እንግዲህ ምን እንደሚያክሙ አልነገሩኝም። በማግስቱ አንድ ኮፕቲክ ሐኪም ሌላ ሰው ጭር ያለበት ጊዜ መጣና ጀርባህ ላይ ያለውን ነርፍህን ቀደው ሊያስተካክሉት ወስነዋል፣ እና ከዚያ አያውቁበትም ፓራላይዝ ልትሆን ትችላለህ፣ እና አሁን በጠዋት ተዚህ ተነሰ ጥፋ አለኝ። ወዲያው እሱ ነግሮኝ እንደሄደ ተነስቼ በቃኝ፣ ህክምና አሁንም አልፈልግም ብዬ ጥዬ ወጣሁ። ይሄ አንድ ትዝታ ነው። የአውሮፓ የአውሮፓው ብዙ ትዝታዎች አሉ። የኢትዮጵያ ተማሪዎች ማህበር አቋቁመን የእነሱ ፕሬዚደንት ነበርኩ። ስዊድን ሀገር ሄደን ስብሰባ እናደርጋለን ብለን እኔ ቀደም ብዬ ላዘጋጅ ሄጄ ነበረ እና ዩስ ሆስቴል የሚባል የወጣቶች ማደሪ ያለ እዚያ አድሬ በማግስቱ ወደ ስቶክሆልም ለመሄድ ስዘጋጅ ቀደም ብዬ ቁርሴን ልበላ ባቡር ጣቢያ ሬስቶራንት አለ። እዚያ ሄጄ በልቼ ቁርሴን፣ ገንዘብ ለመክፈል ቦርሳዬን ከፈት ሳረገው፣ ምንም ገንዘብ የለም፣ ሁሉም ተወስዷል። ይህን ጊዜ ደነገጥኩ። አልበላው ቢሆን ኖሮ ጥዬ ወጣ ነበር። አሁን በልቼ አለሁና ገንዘብ ክፈል ሲለኝ፣ ምን ይሻለኛል እያልኩ ሳስብ ፊት ለፊቴ ስታምፕ ቴምብር የሚሸጥበት ገንዘብ ፍራንክ ጨምሮ የሚሸጥበት የሚገዛበት መሳሪያ አለ። እዚያ ፊት ለፊት የቆመ እና ፍራንክ ስጨምርበት ወይ ስታምፑን ይሰጠሃል፣ ስታምፕ ከሌለ ፍራንክን ይመልስልሃል። እና ዝም ብዬ እየተነሳሁ ና እኔ እጄንም አላዘዝኩትም አውቆ ነው ሄደው ልል ይችላለህ። ሄድኩና ያንን ፍራንክ መልስ የሚለውን ጫን ሳደርገው አንድ ፍኝ ክሮንን የነሱ ብር ማለት ነው ሰጠኝ። እና እግዚአብሔርና መስክኜ ያንን ከፍዬ እሄድኩ። ሌሎች ትዝታዎች አሉ። በተለየ ሁልጊዜ ማስታውሰው አዲስ አበባ ሆስፒታል የነበርኩ ጊዜ የት ነበር ብለው ዘመዶቼ ሲጠያየቁ እንደምንም ብለው አወቁት ያለንበትን እና ከባለቤቴ ጋር ከተለያየን ሶስት ቀን ነው አራት ቀን ሆኖናል። ነግረዋት ልትጠይቀኝ መጣች። እንግዲህ ገና ወጣቶች ነን፣ ሁለታችንም እንደተጋባን ነው። ማለቴ ጥቂት ዓመታት ናቸው እንደ ምናልባት ሰባት ስምንት ዓመት ቢሆን ነው ከተጋባን። እና አየኋት ስትመጣ እንደምንም ብላ ብዙ መንገድ ነው ዘበኞቹ ያን ጊዜ እየመረመሩ እየፈተሹ ነው የሚያስገቡት እና ቀና ብዬ ሳያት፣ በቃ ልቤ መታ። ምስራቅ ብዬ እጇን ልጨብጥ እሷ እጇን ስዘረጋ፣ እኔ እጄን ስዘረጋ እኩልን፣ ዋው ወታደሩ መጣና ዞር በያላት። ውይ እባክህ፣ እባክህ፣ እንደው እባክህ፣ እንደው እጇን ልንካት እና እጇን ልንካውና ትሄድ፣ እባክህ፣ እባክህ ብለው ዞር በል እባክህ አለ። ያ ገጽታ እስካሁን ድረስ ይታይኛል፣ ወለል ብሎ ይታይኛል፣ አልረሳውም። የአሜሪካ ሕይወቶስ ረጅሙን ጊዜ ያሳልፉበት አሁንም በጡረታ የሚኖሩበት ሀገርስ እንዲሁ በርካታ ትዝታዎች ይኖራሉ። ከዛ ውስጥስ ዋነኛ ትዝታ ምን ይሆናል? ዋነኛው ትዝታ በእውነቱ ሚኒሶታ ቦታው በመሆኑ እና እዚያ ያሉት ሰዎች እስካሁን ድረስ እንደ ነሱ አድርገው ነው የተከበሉኝ። ዩኒቨርስቲ ውስጥ ከፕሬዚደንቱ ጀምሮ ከፕሬዚደንቱ ጀምሮ እስከ አለቃዬ ድረስ እስካሁን ድረስ እዚህ እየመጣ አለቃዬ ይጎበኝኛል። ስንጻጻፍ እንደ ቤተሰብ ነው እንጂ እንደ መስሪያ ቤት አይደለም የምንጻጻፈው እና በዓል ልደት በዓል በሚከበርበት ጊዜ ሁልጊዜ ወር ተራ ገብተን እያንዳንዳችን ለሌላው የሚገዛውን ኬክ ገዝተን ነው የምንከፋፈለው። አሁንም እንደዚሁ ያደርጋሉ። እኔ የሌለሁበት ከብራሉ እኔም ደግሞ አለሁበት ሆኜ ተራዬ ሲደርስ ለባለ ተራው ኬክ ገዛለሁ እና እስከዚህ ድረስ በጣም እየተቀራርብን ነን። መቼም በእውነቱ እኔ ህይወቴ እንደዚህ ሊሆን የቻለው በባለቤቴ በምስራቅ ብርታት ነው። በህይወቶ ውስጥ በርካታ ነገሮች አልፈዋል። እስካሁን ድረስም አብረው ያሉት ከባለቤቶ ጋር ነውና፣ የቤተሰቦስ ህይወት በተለይም ባለቤቶ በህይወቶ ውስጥ ለእርሶ ህይወት ምን አይነት ትርጓሜ ያላቸው እንደምን ይገልጧቸዋል? የባለቤቶን የእርሶ ህይወት አካልነት። ባለቤቴ በማንኛውም መመዘኛ ቆንጆ ነች። በጣም ቆንጆ ልጅ ነች። እንግዲህ አሁን ስላረጀች ልጅ ነች ላልታሪ አይገባም። ቁንጅናዋን አሁንም እንደያዘች ነው። ከዚያ ደግሞ በጣም ኮንሰርቫቲቭ ነች። በጣም ሀገራችን ጨዋዎች የሚባሉት እንዲያው ቀና ብላ እንኳን እኔ ተንጠራርቼ ካልሳምኳት ተሷት ወጥቶ አይሞከርም። እና እስከዚህ ድረስ ኮንሰርቫቲቭ ነች ለማለት ነው። ከዚያ ለቤተሰቧ ማንኛውንም ነገር አድርጋ የመጨረሻው የምታገለግለው ራሷን ነው እና ልጆቿ ትምህርታቸውን ጨርሰው አሁን ራሳቸውን በቻሉበት ጊዜ ሴቶቹ ወጥ መስራት እንኳን አያውቁበትም። ምክንያቱም እሷ ትምህርታችሁ ላይ በርቱ ነው የምትላቸው እንጂ ይህንን አድርጉ ይህንን አታድርጉ ብላ ይህንን አቀብሉ ሳህን እንኳን እጠወቅ አትላቸውም ነበር። እና እስከዚህ ድረስ ታግላ ትልቅ ቁም ነገር ቦታ አድርሳቸዋለች። እነሱም አላሳፈሩንም፣ ጎበዝ ወይ ልጆች ወጥቷቸዋል። በእኔ በኩል ህይወቴ ነች። ህይዋን ህዋን ህይወት ማለት አይደለም ለእኔ ህይወቴ ነች። ብዙውን ታይፕ የምታደርገው ምጽፈውን ታይፕ የምታረግልኝ እሷ ነበረች አሁን ከእኔም ትንሽ ትንሽ ታይፕ ማድረግ ከቻልኩ ወዲህ ተውኳት። እጇንም ስለሚያማት ታይፕ የሚደረገውን እሷ አሁን አቁም አለች። እኔ ሆነኝ የምሰራው። ነገር ግን ማንኛውን የትም ቦታ ሐኪም ቤት ስሄድ፣ የትም ቦታ ሄድኩበት፣ ስብሰባ በሄድኩበት ቦታ ሁሉ እሷ ተከትላኝ ነው የምትሄደው። ይህ እና ሐኪሜም ነበር ሐኪሜም ነች። ባለቤቴም ነች። ሁሉም ነገር ነች። ያለሷ ገበያ እንኳን አሁን ገበያ እንኳን ወጥታ ስትመጣ ድረስ በቃ ለምጄ ከእሷ ብዙ ጊዜ ለመቆየት የምችል አይመስለኝም። እሷ ሌለችበት ቦታ እንዲህ አለች። ልዩ ስጦታ ያላት መቤት ነች። በህይወት ውስጥ ሌላው ትልቁ መታደል ነው። ብዙዎች የማያገኙትን ህይወት ነው። በተለይም በሀገር አሜሪካ የጋብቻ እድሜ የአምስት አመት እና አስር አመት ብርቅ በሚሆንበት ሀገር ውስጥ ሌላው አንዱ ምንጊዜም፣ አንድ ሰው ከሀገሩ ቢወጣም ሀገሩን ከልብ ውስጥ ማውጣት አይቻልም ይባላል እና የትውልድ ቀዬዎን ሸንኮራን እና ትውልድ ሀገሮን ኢትዮጵያን ከሩቅ ርቀት ሆነው እንደምን ያስታውላችኋል? ትዝታዎቹ ምንድናቸው ናቸው ለውድ አገሮስ ያሉት? የወደፊት መልካም ምኞት ምን ይሆናል? መቼም አንዱ አርባ አመት በላይ እዚህ ስኖር በግሪን ካርድ ነው የምኖረው። አንድ ቀን ኢትዮጵያ ነፃ ትወጣና በራሴ ፓስፖርት አገሬ እገባ እንደሆነ እያልኩ ና እስካሁን ድረስ የኢትዮጵያን ፓስፖርት እያሳደስኩ ነው ያለሁት። አሁን ግን ወደ መጨረሻው ላይ እነሱ አበላሹብኝ። ሲያድሱ የአያቴን ስም ጨምረው ስላወጡ እዚህ ሀገር፣ ደግሞ ያለሁት በአባቴ ስም ብቻ ስለሆነ ሁለቱ እየተጋጨ ስላስቸገረኝ አሁን ፓስፖርቱን ልሰራበት የምችል አይመስለኝም። ምክንያቱም ልወጣ ልገባ አልችልም እሱን ይዤ ሀይሌ ነህ ወይንስ ወልደየስ ነው የሚሉኝ? እና አንድ ጊዜም እንዲያውም እንግሊዝ ሀገር እዚያው አይሮፕላን ጣቢያ በጣም ተቸግሬ ነበረ። በዚሁ ምክንያት ከዚህ ወዲህ አልሞክረውም። ነገር ግን ያለው ያው በኢትዮጵያ ፓስፖርት ነው። ይህም የሚያሳየው ምንድን ነው? ያው አእምሮ ያለው ኢትዮጵያ ስለሆነ ልጆችም ሁልጊዜም ኢትዮጵያ ኢትዮጵያ እያልኩ ስለ የሚሰሙ እንዲያው ያንን የተወለድክበትን ቦታ እስቲ እንዲያው ሄደን እንየው ብለው ሸንኮራ ድረስ ለመሄድ ሞክረው ባልጭ ላይ ሲደርሱ መኪናቸው አላስኬድ ስላላቸው ና በእግራቸው መንገዱን ስላልሞከሩት ደግሞ መሪም ስለሌላቸው መንገድ በቀጥታ ቢገባ ሊሄዱ ነበረ፣ ና እዚያው ባልጭ ደርሰው ተመለሱ እና እስከዚህ ድረስ ነው ያለኝ ለሀገር ያለኝ ፍቅር። አባቴ ከተወለደበት ትንሽ ልፍ ብሎ ወደ ጎምሲሳ የምትባል ቦታ ላይ ቤት ሰርቶ ነበር። አንድ አምስት ኪሎ ሜትር አስር ኪሎ ሜትር ቢርቅ ነው። ከተወለደበት እና ቤተ ክርስቲያን ከመሄዱ በፊት ከዚህ ካለሁበት የበለጠ አዲሱን ቦታ እንዳልወደው እባክህ፣ አምላኪ እንዲያው ልቤና አስተውልልኝ፣ አስተምርልኝ ብዬት ነው የሄድኩት ይል ነበረ እና እኔም እዚህ ሀገር ያሉ ሰዎች ብዙዎቹንም ባቃቸውም ቢቀርቡኝም እንደ ኢትዮጵያውያን አርጌ ላያቸው አልችልም። የሀገሬ ሽታው ራሱ አየሩ በጣም ነው የሚናፍቀኝ። ሁልጊዜም ስራዬን ስጨርስ ምን አዲስ ነገር አለ ብዬ አይቼ በዚያ ላይ ደግሞ የሚጻፍ ነገር ያስፈልጋል። እዚህ ላይ ይሄ ነገር እኮ እየተበላሸ ነው። ትምህርትም ያስፈልጋል። ልጆቹ የሚናገሩት ይሄ እኮ ባለማወቃቸው ነው። ይሄንን ነገር ላስታውቃቸው ብዬ እጽፋለሁ። ብዙ ጊዜ የፖለቲካ ጽሁፌ እና የስኮላርሽፕ ጽሁፌ አብረው ነው የሚሄዱት። በስኮላርሽፕ ጽሁፌ ላይ አሁን ፈስት ሽርፍት እንደ ተጻፈልኝ እንጂ አልነገርኩም መሰለኝ። ምን ማለት ነው? ጓደኞቼ የትምህርት ጓደኞቼ ተሰባስበው ለእኔ ክብር ሲሉ አንድ መጽሐፍ አውጥተዋል በአሁን ባለፈው ዓመት እና እዚያ ውስጥ አንደኛው ረዳት ጸሐፊ የጻፍኳቸውን ሁሉ ዘርዝሮ እዚያው ላይ አስቀምጧቸዋል። ከመቶ በላይ ናቸው የስኮላር ሊ ጽሑፎ እና የፖለቲካል ጽሑፎችም ቁጥራቸው ቢቆጠር ያንኑ ያህል ሳይሆኑ አይቀሩምና እና ሁልጊዜም ስለ ኢትዮጵያ እንደ ጻፍኩ እንደ ጻፍኩ እንደ ጻፍኩ ነው። በፖለቲካውም በስኮላርሽፕም በሁሉም በኩል ኢትዮጵያ ነች በአእምሮ ውስጥ ያለችው። ልጆቼ እንደዚያ አይደሉም። ባለቤቴ እኔ እንዳልኩት ነው የምትሆነው እና ባይሆን በመጨረሻ ላይ ትልቋ ልጄ እንደዚያ የምትወዳትን ሀገር አንዳች እርዳታ ለማድረግ የሚቻለው ተማሪ ቤት ከፍታለሁ ብላ በዚሁ ወስና፣ ኢትዮጵያ አዲስ አበባ ድረስ አሁን ከኒውዮርክ አዲስ አበባ እየተመላለሰች እንደምንም ብላ ቦታ ሰጥቷት ቤተ ተማሪ ቤት የምትከፍትበት የወንዶችና ና የሴቶች አዳሪ ትምህርት ቤት በአሜሪካን ሥርዓት የሚተዳደር ራሷ በዚሁ ፈንድ ሬዝ እያደረገች ከራሷም እየጨመረች ልታካሄድ ያሰበችው አዳሪ ትምህርት ቤት ልታቋቁም ወስናለች እና ይሄ ሁሉ ኢትዮጵያን የመውደዴን ሁኔታ የሚያሳይ ነው እና ከኢትዮጵያ ውጭ ሕይወት የለኝም ማለቴ ነው። አሁንስ በዚህ እየነፈሰ ባለው የለውጥ አየር ሳቢያ ምናልባት ሀገሬን መልሼ የማየት እድል ምናልባትም ሁኔታው ከፈቀደ በዛው የመኖር ሁኔታዎች ይገጥሙኛል ብለው ያስባሉ ወይም ይመኛሉ? ምኞት አለኝ። አሁን ልጆቼ በሞላ እዚሁ ራሳቸውን ተክለዋል። የልጅ ልጆች አሉ። ኢትዮጵያ ብሄር ከነሱ መለየት ሊሆን ነው። አሁን ደግሞ ሁለተኛም ደግሞ እድሜም እየገፋ ሄደዋል። ከሐኪሞቹ ጋር ተቆራኝቻለሁ። ያን አይነት ሕክምና ኢትዮጵያ ውስጥ ላገኝና እድሜን የማራዝምበት ሁኔታ ይኖራል ብዬ አላስብም። ሁለተኛም አሁን እኔ በፊት አይሮፕላንም ወደ አይሮፕላን ጣቢያም ሲሄድ ታክሲ ተከራይቼም ሆነን የምየነዳው ነበረ። አሁን ያንን ማድረግ አልችልም። ታክሲ ውስጥም እንኳን የምገባው ከነ ወንበሬ ነው እንደ ተቀመጥኩ እንጂ ተነስቼው ታክሲ ውስጥ መግባትና ወንበሩን አጠገቤ ማስቀመጥ ካቆምኩ አሁን አንድ ሁለት ዓመት፣ እንደዚህ ሆኖኛል። አልችልም። በዚያ ላይ መንገዱም ረጅም ነው። ምናልባት ሳልደርስም መንገድ ልቀር ይችል ይሆናል። እና እየተመኘሁ ነው እንደ ቢሆንልኝማ ተማሪ ቤቱም ሲከፈት እዚያው ተገኝቼ የአባት ምርቃት አድርጌ ገኝ ለማድረግ ብገኝ ደስ ይለኝ ነበረ። ያ እኔ እንደምገምተው አሁን በምኞቱ ላይ ብቻ ያለ ነው። ምን ይታወቃል? ደግሞ ሊሆንም ይችላል። አሁን ትልቁ ጸሎቴ ዶክተር አብይ መንገድ እኔ እንደማስበው ብዙ ኢትዮጵያውያን እንደሚያስቡት እንደዚያ እንዲያደርግለትም ነው የምመኘው። ብዙዎች አሁን የወያኔዎች ስራ ነው የሚሆነው አይታወቅም የሚሉ አሉ። ወያኔዎችን፣ ኢህአዴግን ሸፋፍኖ ነው የሚሰጠን እንድንቀበል ያደረገን እንጂ ከስርዓቱ ምንም ለውጥ አልተደረገም ይላሉ። ግማሾቹም ደግሞ የለም፣ እንዲያውም አንድ ቀን ተደብቀው አደጋ ሊጥሉበት ይችላሉ ይላሉ። አንዳንዶቹ ደግሞ የለም ራሱ ለውጥ አይቶ ለውጥን ለማምጣት ይችላለሁ ብሎ ቆርጦ የተነሳ ነው ይላሉ። እና እንግዲህ ያው የምንፈልገውን አይነት ለውጥ አምጥቶ ኢትዮጵያ ዴሞክራቲክ ሀገር ሆና እንዲያው ሰው እንደ ልቡ ወዲያና ወዲህ የሚልበት፣ እንደ ልቡ የሚጽፍበት፣ እንደ ልቡ የሚናገርበት፣ እንደ ልቡ ሲገቡ እነዚህን ሌቦችና ሰራቂዎች በጋዜጣ የሚነቅፍበት፣ ምርጫም በሚደረግበት ጊዜ ያላንዳች ስጋት ምንጊዜም መቼም የትም ሀገር ሰለጠኑት ሀገሮችም ቢሆን በምርጫ ጊዜ ትንሽ እንቅፋት ያጋጥማል። እዚያ እንድንደርስና የሰለጠኑ ሀገሮች ውስጥ አንዷ እንድንሆን ጥንታዊት ኢትዮጵያ ሆና እንደዚህ እንዲያው መቀለጃ ሆና መቅረቷ በጣም ነው የሚያሳዝነኝ። እና ያንኑ የጥንቱ ክብሯን እንድታገኝ አብይ ለዚያ መሳሪያ እንዲያደርገው እግዚአብሔር ሁልጊዜም እጸልያለሁ። እና ያ ከሆነልኝ እኔ እዚሁም ሆኜ ቢሆን ኢትዮጵያ ነጻነት ከተባለ ካየው ከሰማው ይበቃኛል። እዚያው ሄጄ ቢኖር ደስታዬ ነው። ግራና ቀኝ የሚነገረው በአማርኛ ነው፣ የሚበላው የሀገር ምግብ ነው፣ የሚጨሰው ጭሱ የባህር ዛፍ ጭስ ነው። እና እንደዚህ እንደዚህ ያሉትን እዚያው ሆኜ ባዳምጥና የዚያ ክፍል በሆን ደስ ይለኛል። እንዲያውም ጤናማ ቢኖረኝ ሸንኮራም ብቅ እያልኩ እንድመላለስ የተረፉ ዘመዶችም እንዳሉኝ ከእነሱ ጋር እንድደባለቅም እመኛለሁ ቢሆንልኝ። ነገር ግን ያ ይሆናል ብዬ አላስብም። እግዚአብሔርንም እዚህ ካደረሰኝ ከዚያ በላይ አላስቸግረውም። አልክወለ እግዚአብሔር አለ ዳዊት። አንዲት ነች የጠየቅኩት እግዚአብሔርን እሷን የምፈልጋት አለው ነው ያለው ዳዊት። እሷም ኢትዮጵያ ዴሞክራቲክ ኢትዮጵያ እንድትሆን ነው ምኞቴ እና እግዚአብሔርን ምለም ነው ምኞቶ እንደሚሳካ ተስፋችን ነው። የጊዜ ጉዳይ ሊሆን ይችላል። ሊቀርብም ወይም ሊርቅ ቢችልም በህይወት ዘመኖ ውስጥ ወደፊት በኢትዮጵያውያን ዘንድ ና እንደዚሁም በውጭ ሀገር የቅርብ ወዳጆች ዘንድ እንደምን ሊታሰቡ ይሻሉ? አይ አላሰብኩበትም። ነገር ግን እንዲያው ሰው ላይ ክፋትን የማይሰራ ሰው ብለው ቢያስቡኝ ይበቃኛል። አንድ ሰው ሲቸገር ሳይ በጣም ነው የሚጨንቀኝ። እንባ እስኪመጣ ድረስ ነው የማዝነው። እንዳትመዘግበው ከፈለግ ሌላ የማይመዘገብ ጨዋታ እጫውትሃለሁ። ልጆቼንም ቢሆን የማስተምራቸውና የምነግራቸው ሰው እንዳትጎዱ ነው የምላቸው እንዲያው በሰው ላይ በምንም አይነት ክፋት እንዳይኖራችሁ ነው ምላቸው። እግዚአብሔርን ታስቀይማላችሁ ነው ምላቸው እና በዚህ ነው እንደ ማስታወስ ካስፈለገ እንጂ አላሰብኩበትም ነበር። ከሞትኩ በኋላ ምናልባት መጽሐፍቱ እራሳቸው ያስታውሱኝ ይሆናል ብዬ ነበር የተውኩት። መጽሀፍቶቹ እርግጥ የእርስዎ አሻራዎቹ ናቸው። በህይወት ዘመኖም ከባደረጉት ረጅም ጊዜ የምርምር ስራዎቹ ላበረከቱት የምርምር ውጤቶቹ እውቀት ትሩፋቶቹ እንደዚሁ እናመሰግናለን። እርግጥ የእርስዎ የህይወት ሀውልቶቹ ናቸው መጽሀፍቶቹ። ፕሮፌሰር ጌታቸው ኃይሌ ስለ ቃለምልልሱ እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ። ከሞትኩ በኋላ እንድኖር ልታረገኝ ስላሰብክ እግዜር ይስጥልኝ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሀሪክ ይከተሉን።